ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 23 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ፣ ክቡራትና ክቡራን እንደምናመሻችሁ እያስተናገድናችሁ ያለ ነው ሰሎሞን አባተና። እኔም አዳነች ፍስሐየንን። ዝግጅቶቻችንን በፌስቡክ ላይቭ በቀጥታ ቪኦኤ አምሐሪክ ላይ ማዳመጥ ትችላላችሁ። እንዲሁም በአሃዱ ራዲዮ 943 ላይም በቀጥታ እንደመጣለን። ሐዋሳ ከተማ ወደ ነበረችበት ሰላም እንድትመለስና የሕግ የበላይነትም እንዲከበርባት የጠየቀ ውይይት ተካሂዷል። ጥቂት አክራሪ ግለሰቦች ወይም አክቲቪስቶች የሲዳማን ህዝብ ገጽታ ብትሉ ይህንን ገጽታ ለመለወጥ መስራት ይጠበቅ። የደቡብ ክልል ወንጌላውያን አብያተ ክርስቲያናት ቦርድ ሰብሳቢ ፓስተር ጌቱ አያሌው ከተማ አስተዳደሩ፣ ቅድም እንዳነሳሁት ነገም ከሬፈረንደሙም በኋላ በከተማ ውስጥ ያሉ ነዋሪዎችን በእኩል አይን ብቻ አይደለም በተለየ አይን ለማስተዳደር ጭምር ነው፣ ዝግጅት እያደረግን ነው። የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ ናቸው የሰማችኋቸው። የእሬቻ ዋዜማ ዛሬ አዲስ አበባ ላይ ተከብሯል። ሀገራችንና ህዝቦቿ የጋራ ታሪኮች አሉን። አንድ በሚያደረጉን እልፍ አላፋት ታሪኮች አንድ ላይ አስመዝግበናል። በታላላቅ ጦር ሜዳዎች አንድ ላይ ተዋርቀናል። የተበላሹ ታሪኮችን እየሰራን እያስተካከልን አዲስና አኩሪ ታሪክ ለመስራት አንድ ብለን ጀምረናል። የአዲስ አበባ ምክትል ከንቲባ ታከለ ኡማ ናቸው የሰማችኋቸው። ዘገባዎቹን ሁሉ በመጽሔት ክፍለ ጊዜ ይዘናቸዋል። አሁን ግን የምሽቱን ዜና እናሰማለን። ኢትዮጵያ፣ ግብፅና ሱዳን የአባይ ተፋሰስ ሀገሮችን ሁሉ የውሃ ድርሻ እኩልነት የሚያከብር ስምምነት ላይ እንዲደርሱ የሚያስችል ቀና ጥረት እንዲያደርጉ ዋይት ሀውስ ጥሪ አቅርበዋል። የቤተ መንግሥቱ ቃል አቀባይ ጽህፈት ቤት ትናንት ማምሻውን ባወጣው መግለጫ ላይ መለስካቸው አመሃ ተከታዩን አጠናቅረዋል። ግብፅ ኢትዮጵያና ሱዳን የታላቁ የኢትዮጵያ ሕዳሴ ግድብ የውሃ ሙሌት ሂደትን በተመለከተ እያካሄዱ የሚገኙት ድርድር የመተባበር ዘላቂነት ያለውና ሁሉንም ወገን የሚጠቅም ስምምነት እንዲደርሱ ዩኤስ አሜሪካ ድጋፍ ትሰጣለች ሲል ከዋይት ሀውስ የወጣ መግለጫ አስታወቀ። መግለጫው አክሎም በናይል ሸለቆ ውስጥ የሚገኙ ሀገሮች ሁሉ ለምጣኔ ሀብታዊ ልማትና ብልጽግና መብት አላቸው። አሁን ያለው የዩናይትድ ስቴትስ አስተዳደር ሁሉም ሀገሮች በቀና ሐሳብ ከስምምነት እንዲደርሱና እነዚህን መብቶች እንዲጠብቁ እንደዚሁም የየራሳቸውን የአባይን ውሃ ፍትሐዊ ድርሻ እንዲያከብሩ ጥሪውን ያቀርባል ብለዋል። ከጥቂት ሳምንታት በፊት ሦስቱ አገሮች በታላቁ የኢትዮጵያ ሕዳሴ ግድብ የውሃ ሞላል ሂደት ላይ ግብፅ ካይሮ የተጀመረ ውይይት ግብፅ በብቸኝነት ያቀረበችው ምክረ ሐሳብ በኢትዮጵያ በኩል ተቀባይነት እንዳላገኘ አይዘነጋም። ይህው ስብሰባ በወሰነው መሠረት በሱዳን ከመስከረም 19 2012 ጀምሮ የሦስቱም አገሮች የቴክኒክ ኮሚቴ በሚያቀርቧቸው ምክር ሐሳቦች ላይ ውይይት እንደሚያካሄዱ መገለጹ ይታወሳል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የአስራ አምስት ሀገራት አምባሳደሮችን ያካተተ ልዑክ በትግራይ ክልል ይፋዊ የሥራ ጉብኝት እያደረገ መሆኑን ፋና ብሮድካስቲንግ ኮርፖሬት ገልጿል። ከእነዚህም ውስጥ በኢትዮጵያ የቱርክ ባንግላዴሽ፣ ካዛክስታንና ሽሪላንካ አምባሳደሮች የትግራይ ክልል ጉብኝታቸውን ጀምረዋል። አምባሳደሮቹ የመስፍን ኢንዱስትሪያል ኢንጂነሪንግን የመቀለ ኢንዱስትሪያል ፓርክና መሰቦ ሲሚንቶ ፋብሪካን መጎብኘታቸውን ፋና ያገኘው መረጃ ማመልከቱን ገልጿል። ልዑኩ የትግራይ ክልል የድህነት ቅነሳ እቅዶችን፣ ቱሪዝምና የኢንቨስትመንት ልማት እንቅስቃሴዎችን ተዘዋውሮ እንደሚጎበኝ ተገልጿል። የአውስትሬሊያ፣ አዘርባጃን፣ ቻይና፣ ፊጂ፣ ኢንዶኔዥያ፣ ህንድ፣ ኢራን፣ ጃፓን፣ የደቡብ ኮሪያ፣ ኒው ዚላንድና የፓኪስታን አምባሳደሮችም የጉብኝቱ አካል መሆናቸው ታውቋል። እንግዶቹ ዛሬ ጠዋት አሉላ አባነጋ አውሮፕላን ማረፊያ ሲደርሱ የክልሉ ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች አቀባበል አድርገውላቸዋል። ሌሎች ቀሪ የልዑኩ አባላትም መቐለ እንደሚገቡ የሚጠበቅ ሲሆን በነገው ዕለትም የዓል ነጋሽ መስጊድን እንደሚጎበኝና ከክልሉ ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ጋር ውይይት እንደሚያደርጉ ይጠበቃል። ከአምስት መቶ በላይ የሚሆኑ የቡሩንዲ ተወላጆች ከሶስት የታንዛኒያ የስደተኞች መጠለያ ሰፈሮች ትናንት ወደ ሀገራቸው ተመልሰዋል። ከጥቂት ዓመታት ወዲህ ግጭትና መነሳሳትን እየሸሹ የተሰደዱ ሰዎችን ወደ ሀገራቸው ለመመለስ በሚደረገው ጥረት የታየ በብዛት የመመለስ ተግባር ተደርጎም ታይቷል። ስደተኞቹ የተመለሱት በፈቃዳቸው ነው ሲሉ በኪጎማ የስደተኞች ጉዳይ ኃላፊ አቱማን ኢግዌ ገልጸዋል። ስደተኞች በመጠለያዎች ውስጥ መኖር የለባቸውም የሚል እምነት ስላለን ወደ ሀገራቸው መመለሱን እንቀጥላለን ብለዋል ኢግዌ። ቁጥራቸው 184000 የሚሆን በታንዛኒያ የመጠለያ ሰፈሮች ያሉ የብሩንዲ ስደተኞች በሦስት ወራት ጊዜ ውስጥ ወደ ሀገራቸው የመመለስ እቅድ እንዳለ የተባበሩት መንግሥታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። 350 ሺህ ከሚሆኑ የብሩንዲ ስደተኞች መካከል ናቸው። እነዚህ የተመለሱት። የዩክራይን ፕሬዝደንት ቮሎዲሚር ዜሌንስኪ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እንዲካሄድ የፈለጉትን ምርመራ እንዲያደርጉ ከፍተኛ የዩናይትድ ስቴትስ ዲፕሎማቶች መጠየቃቸው ተገልጿል። የዩናይትድ ስቴትስ ምክር ቤት መርማሪዎች ትላንት ይፋ ባደረጓቸው የቴክስት መልእክቶች መሰረት በፖለቲካ ተወዳዳሪያቸው ጆ ባይደንና በልጃቸው ሃንተር ላይ የዩክራይን ፕሬዝደንት ምርመራ እንዲከፍቱ ግፊት ተደርጎባቸዋል። የተወካዮች ምክር ቤት ዲሞክራት አባላት መርማሪዎች የቴክስ መልእክቶቹን ይፋ ያደረጉት በኡክራይን ልዩ የዩናይትድ ስቴትስ ልዑክ የነበሩትን ከርት ቮልከርን ለአስር ሰዓታት ለሚጠጋ ጊዜ ከጠየቁ በኋላ ነው። ቮልከርና ሁለት ሌሎች የዩናይትድ ስቴትስ ዲፕሎማቶች ፕሬዚደንት ትራምፕ ባይደንና ልጃቸውን እንዲመረምሩ ስለ መጠየቁ ጉዳይ የተያያዘ መወያየታቸውን መልእክቶቹ ያሳያሉ። ቮልከር ለአንድ የፕሬዚደንት ዜሌንስኪ ከፍተኛ ረዳት የላኩት መልእክት ምርመራውን ካካሄዱ አዲስ የተመረጡት ፕሬዝደንት ዋሽንግተን እንዲጎበኙ የማድረግ ቃል እንደገቡ የቴክስት መልእክቶቹ ያሳያሉ ተብሏል። የውጭ መንግስታት የፖለቲካ ተፎካካሪያቸውን እንዲመረምሩን እንዲመረምሩላቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በይፋ እየጠየቁ ነው። በተመሳሳይ ምክንያት ክስ ሊከፈትባቸው ይቻል እንደሆነ ለማጣራት ምርመራ እየተደረገ ባለበት ወቅት ነው። ፕሬዚደንቱ የውጭ መንግስታትን የጠየቁት ባለፈው ጁላይ ሃያ አምስት የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪን በስልክ ሲያነጋግሩ ምን እንዲያደርጉ ሎት ነበር የፈለጉት ሲል አንድ ጋዜጠኛ ትናንት በዋይት ሀውስ ቤተ መንግሥት ጠይቋቸው ነበር። ትራምፕ ሲመልሱ ባይደን ላይ ምርመራ እንዲጀምሩ ምክረ ሐሳብ አቀርባለሁ የሚል መልስ ሰጥተዋል። ትራምፕ ትናንት በትዊተር ባስተላለፉት መልእክት ሙስናን የመመርመር ወይም እንዲመረመር የማድረግ ሙሉ መብት አለኝ፣ ምናልባትም ግዴታ አለብኝ። ይህም የውጭ ሀገሮች እንዲረዱ መጠየቅንም ያካትታል ብለዋል። ትራምፕ ከቅርብ ቀናት ወዲህ በፕሬዝደንታዊ የምርጫ ዘመቻ ከዴሞክራቶቹ እየቀደሙ ያሉትን ባይደንን መንቀፉን ሲያጧጡፉ መቆየታቸው እየተዘገበ ነው። ኪየቭ፣ ዩክሬን ዋና ከተማ በሚገኘው ቡሪስማ በሚባለው የኢነርጂ ኩባንያ ውስጥ ይሰሩ የነበሩት የባይደን ልጅ ሃንተርን ሊያነካካ ይችል የነበረ ክስ እንዳይደረግ ጆ ባይደን ስልጣናቸውን ተጠቅመው፣ ምክትል ፕሬዝደንት ነበሩ፣ ዩክሬንን አከላክለዋል ይላሉ ትራምፕ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በመዲትራንያን ባህር ላይ የሚጠፋው ሕይወት በያዝነው የአውሮፓ ዓመት ውስጥ አንድ ሺ እንደሚደርስ ዓለም አቀፍ የፍልሰት ድርጅት አስታወቀ። የድርጅቱ ጠቅላይ ጽህፈት ቤት ከሚገኝባት ጀኔቫ ሊዛ ሽላይን ለቪኦኤ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች። የሜዲትራኒያንን ባህር ሲያቋርጡ ሕይወታቸው ያለፈ ፍልሰተኞች ቁጥር ሲታይ ጉዞውን በዓለም ታሪክ የሰው ልጆች ሕይወት በብዛት የረገፈበት ያደርገዋል። በዚህ ዓመት ብቻ አደገኛው ጉዞ ላይ 994 ወንዶች፣ ሴቶችና ሕጻናት ሕይወታቸውን እንዳጡ ዓለም አቀፉ የፍልሰተኞች ድርጅት አይኦኤም አስታውቋል። ይህ የአውሮፓውያን ዓመት አቆጣጠር ሊጠናቀቅ ሶስት ወራት የቀሩት ሲሆን በ2019 የጉዞ ሰለባ የሚሆኑ ፍልሰተኞች ቁጥር ከሺህ በላይ እንደሚሆን አይኦኤም ተንብዋል። በሜዲትራኒያን ባህር ጉዞ ላይ ቁጥራቸው ከአንድ ሺህ የሚበልጥ ፍልሰተኞች በአንድ አመት ውስጥ ሲሞቱ ይህ በተከታታይ ስድስተኛ አመቱ መሆኑን የአይኦኤም ቃል አቀባይ ጆል ሚልማን ተናግረዋል። በስድስቱ አመት ሰለባ የሆኑት ፍልሰተኞች ጠቅላላ አሃዝ ቢያንስ ቢያንስ አስራ አምስት ሺህ እንደሚሆን ተናግረዋል። ዳ ትራጂክ ስ ር ር ሎስት ነበር ሪኮርድ ይህ አሐዝ እጅግ አሳዛኝ መሆኑን ያህል እንደ አውሮፓውያን የዘመን አቆጣጠር ከ2014 ዓ.ም አንስቶ ከተመዘገቡት ዝቅተኛው ነው። የሆነ ሆኖ ቁጥሩ አሁን አንሶ መገኘቱ ባህሩን ለማቋረጥ ከሚሞክሩት ፍልሰተኞች ቁጥር መቀነስ እንጂ መንገዱን ወይም የጉዞውን ሁኔታ ለማሻሻል እርምጃ ተወስዶ አይደለም። የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም ለፍልሰተኞች ሞት ምክንያት በሀገሮቻቸው ያለውን ግጭትና ድህነት ሸሽተው ወደ ባዕድ አገር የሚነግዱትን ፍልሰተኞች ጠል አመለካከት በተቀባይ አገሮች ስለ ጨመረ ነው ብሎ ያምናል። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 ና በ15640 ኪሎ ኸርዝ በ25 ሜትር ባንድ በ11720 ኪሎ ኸርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የአርብ መስከረም 23 2012 ዓ ም ምሽት ፕሮግራም ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ክቡራትና ክቡራን በፌስቡክ ላይቭ አት ቪኦኤ አምሃሪክ ተከታተሉን። እንዲሁም በአህዱ ራዲዮ 94.3 ላይም በቀጥታ እንገኛለን። በመጪው ክፍለ ጊዜ ከሚተላለፉ ዘገባዎቻችን አንዱ እናስታውሳችሁ። የአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ የደንብ ልብስ ስራ ላይ አዋለ እንጂ መደበኛውን አልቀየረም ሲል ፖሊስ አስታውቋል። ዩኒፎርም ጥያሬ አይደለም። በዋናነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው እንጂ ዩኒፎርም ጥያሬ አይደለም። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ናቸው። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የሐዋሳ ከተማ ከሐምሌ 11 2011 ዓ ም በፊት ወደ ነበረችበት ሰላም እንድትመለስና የሕግ የበላይነት እንዲከበርባት የጠየቀ ውይይት በሃይማኖት አባቶች በአገር ሽማግሌዎችና በከተማ አስተዳደር መካከል በሐዋሳ ከተማ ተካሂዷል። የከተማ አስተዳደር የከተማዋን ሰላም ለማረጋገጥ ከወትሮ የተለየ ሁኔታ እንቅስቃሴ መጀመሩን አስታውቋል። በቅርቡ አራት መቶ ዘራፊዎችንና ወንጀለኞችን በቁጥጥር ስር ማዋሉንም አስታውቆ መስተዳደሩ ሁሉንም የከተማውን ህዝብ በእኩልነት እንደሚያገለግል ገልጿል። የሐዋሳው ዘጋቢያችን ዮናታን ዘብድዮስ ተጨማሪ ዘገባ ልኮልናል። ከጥቂት ዓመታት በፊት የአዋሳ ከተማ በውበቷ በጽዳቷና በፍቅሯ ነበር የሚታወቀው። ይሁን እንጂ ከቅርብ ጊዜ ወዲህ በከተማ በተፈጠሩ የጸጥታ ችግሮች ለከተማዋ የተሰጠው ስም ከዚህ የተለየ ነው። የአዋሳ ከተማ ከአምሉ 11 211 ዓመ በፊት ወደ ነበረችበት ሰላማዊ ሁኔታ እንድትመለስና የህግ የበላይነት እንዲከበርባት የጠየቀ ውይይት ከሃይማኖት አባቶች ከሀገር ሽማግሌዎችና ከከተማዋ አስተዳደር ጋር ተካሂዷል። የውይይቱ መሪያ አጀንዳዎች የከተማው ሰላምና የሲዳማ ክልልነት ጥያቄ ውሳኔ ህዝብ ቢሆንም ከዚህ ጋር በተያያዙ በርካታ ጉዳዮች ተነስተው ውይይት ተደርጎባቸዋል። የውይይቱ ተሳታፊዎች በከተማው አሁንም የህግ ጥሰት፣ የዝርፊያና የንጥቂያ ወንጀሎች እንደሚፈጸሙ ተናግሯል። ከማንነት ጋር በተያያዝም ስልጣን ፈላጊዎችና እነሱ ጥቂት አክራሪዎች ያሏቸው ግለሰቦች የሲዳማን ክብር የሚያጎድፍ ተግባር ፈጽሟል ነው ያሉትም። ሲዳማ ክልል ሆኖ ከክልሉ ሲወጣ በሌሎች ኢትዮጵያውያን ላይ ጥቃትና በደል ሊደርስ ይችላል ተብሎ ስለሚወረም ጉዳይ ተነስቶ ውይይት ተደርጎበታል። የ94 ዕድሜ ባለጸጋ የሆኑት አቶ ብደሳ አደሜም ሁሉም ለሰላምና ለአንድነት መቆም አለበትም ብለዋል። ልባችን ራሳችን እናጽዳ፣ እኛ እርስ በራሳችን እንታረቅ። መታረቅ ከኛ ይጀምራል። ልጆች ከየት ተፈጠሩ? ይህን ውቀት የሚፈጥሩት እኛ ያሳደገናቸው ልጆች ናቸው። ዝም ብለን እየተመለከተን እንዴት ሆኖ ነ ተውልዱ ምማሮ የደቡብ ክልል የእስልምና ጉዳዮች ምክር ቤት የዑለማዎች ተወካይ ኡስታዝ አህመድ ሙስጠፋ የከተማው የመንግስት መዋቅር ሐዋሳን ወደ ቀድሞ ማንነት ለመመለስ ከሃይማኖት ተቋማት ጋር ተጠናክሮ መስራት አለበት ነው ያሉት መገናኛ ብዙሃንና ፖለቲከኞች አይደለችም። መወገን ያለባቸው ለሕዝብ መሆን እንዳለበትም ተናግሯል። ከሲዳማም ይሁን ከሌላ ቦታ የሚውጣጡቱ የሀገር ሽማግሌዎች ግለኝነት ሳይሆን ህዝባዊ ሆነው ስለ ሰላም የሚሰብኩ መሆን መቻል አለባቸው። ኢዘን የሀገር ሽማግሌዎች ተብለው የተቀመጡት ሰዎች ይህ ማንነት አላቸው ወይ ስለሚለው ክቡር ከንቲባ መሆኑ የሚመለከታችሁ አካላት በደንብ አርጋችሁ እንድትገመግሙ ታደራ አላለሁኝ። በመቀጠል የሃይማኖት አባቶች ይሁንን የፖለቲካ ዓላማ ይዞ ሃይማኖትን እሰብካለሁኝ ብሎ ቢል ስለሚፋለስና ስለሚጋጭበት ህዝቡ ስለማይቀበለው የሃይማኖት አባቶች ገለልተኞች ሆነው ስለ ሰላም ይስበኩ። ሶስተኛው የፖለቲካ አካላት አሁን ስለሚመጣው ሪፍረንደምም ሆነ ሌሎችም በሚሰብኩበት ጊዜ ቀጥሎ የሚመጣውን ፍትሐዊነት ጭምር አያይዘው ቢሰብኩ ጥሩ ነው። የደቡብ ክልል የወንጌላውያን አብያተ ክርስቲያናት ስ ህብረት ቦርድ ሰብሳቢ ፓስተር ጌቷ ያሉ በበኩላቸው ብቻውን ያደገ ከተማም ሀገርም የለም ነው ያሉት። በመሆኑም ሲዳማ ክልል ሲሆንም ማድረግ ያለበትም ይሄው ነው ብለዋል። ሲዳማ ክልል ሲሆን መለያየትን ይፈጥራል፣ በሌሎች ላይም ተጽዕኖ ይፈጥራል ተብሎ የሚወራውን ወደ የሚያስተው ስራ መስራት እንደሚያስፈልግና አንድነትን የሚያጠናክሩ የሌሎችንም እውቀትና ሀብት መጠቀም የሚያስችል ተግባር መሰራት አለበትም ብሏል። ሲዳማ እንደ ህዝብ ችግር እንደሌለበት ተናግረው፣ ነገር ግን በስሙ የሚነግዱ አካላትን ማስቆም ያስፈልጋልም ነው ያሉት። የሲዳማ ህዝብ ትልቅ ህዝብ ነው፣ የፍቅር ህዝብ ነው። ቀደም አባቶች እንደተናገሩት እንግዳ ተቀባይ ህዝብ ነው። ለእንግዳ የተለየ አክብሮ የተለየ ፍቅር የሚሰጥ ህዝብ ነው። የሲዳማን ህዝብ ገጽታ ያጠፉ ጥቂት አክራሪ ግለሰቦች ወይም አክቲቪስቶች የሲዳማን ህዝብ ገጽታ አበላሽተዋል እና ነው። ያንተ ራዕይ ምንድን ነው ብትሉኝ ይህንን ገጽታ ለመለወጥ መስራት ይጠበቅብ ለወንጀሎችን ፈጸምና ስርዓት አልበኝነት ምክንያት ናቸው የተባሉ የመሠረት ልማት ጥያቄዎችም በውይይቱ ወቅት ተነሱ ሲሆን የከተማው ምክትል ከንቲባ አቶ ጥራቱ በየነ ምላሽ ሰጥቶባቸዋል። አቶ ጥራቱ በምላሻቸው የህግ የበላይነትን የማስከበር ስራ በትኩረት እንደሚሰሩ ነው ያረጋገጡት። በማንነት ምክንያት በሲዳማና በከተማው ህዝብ መካከል የአስተዳደር ልዩነትና በደል እንደማይፈጠር ነው የተናገሩት። እንድናገለግል የተሾምነው ሁሉንም በእኩልነት ነው ያሉት አቶ ጥራቱ ይህንን የማናደርግ እንደሆነ ወንበሩን ጥለን እንወርዳለን ብሏል። ላይ ቢቀርብ ይሻላል የሚል አቋም እንጂ ያለው በጋራ አብሮ ለመልማት ከሚደረግ ፍላጎት ካልሆነ በስተቀር ከዚህ የተለየ በህዝብ ውስጥም የለ። ግን ጥቂት ስልጣን የሚፈልግ የራሱን ጥቅም ማራመድ የሚፈልግ በዚህ ሂደት ውስጥ የግል ፍላጎቱን ማሳካት የሚፈልግ ደግሞ በህዝቦች መካከል ጥርጣሬ እንዲፈጠር እና በዚህ መካከል የራሱን ጥቅም ለማራመድ የሚያደርግ አካል ይንቀሳቀሳል፣ ነገም ይኖራል። ይህ ከተማ አስተዳደሩ ቅድም እንዳነሳሁት ነገም ከሬፈረንደሙም በኋላ በከተማ ውስጥ ያሉ ነዋሪዎችን በእኩል አይን ብቻ አይደለም በተለየ ለማስተዳደር ጭምር ነው ዝግጅት እያደረግን ያለ ይሄ ይሄን መድረክ ለማለፍ አይደለም። ህዝባችን ይሄን እያለን ስለሆነ ነው። እኛ አሁን ህዝባችንን ነው እያዳመጥን ያለን። ሽማግሌዎች አሁን እዚህ ፊትለፊት ያሉ የሲዳማ ሽማግሌዎች የሚናገሩትን ነው እያዳመጥን ያለን። የኛ ናችሁ እያሉ ነው ያሉት። የተለየ ሰው የለንም ነው እያሉ ያሉት። ይሄን እኛ መሪዎች ካላረጋገጥን ወንበሩን ብንለቅ ነው የሚሻለው። ስለዚህ አሳ ከተማም ከወትሮ በተለየ ኢትዮጵያዊ ሳይሆን የውጭ ዜጋ መጥቶ ኢንቨስት የሚያደርግበት ምቹ ከተማ ማድረግ ትልቁ ኃላፊነት ስለሆነ በዚህ መንገድ እንድትረዱት ለማለት ነው በከተማው ና መንታፊ ወንጀለኞች መበራከታቸውን ተናግረው እነሱንም በህግ ቁጥጥር ስር የማዋል ስራ መጀመሩን ገልጿል። ቁጥሩ ቀላል ያልሆነ መንታፊ ሌባ በከተማችን ውስጥ አለ። በአስር ቀናት ባልሞላ ጊዜ ውስጥ እስከ አራት መቶ የሚጠጉ መንታፊ ሌቦች ተይዘው ታስረዋል። ዕለት ተዕለት ዜጎች እንዳይንቀሳቀሱ፣ ሴቶች ተረጋግተው እንዳይሄዱ ቦርሳቸው የሚመነተፍበት ሞባይል የሚቀማበት ሁኔታ አለ። ይህንን ለይተን እየሰራን ያለ ነው። ከህጉ አንጻርም ያሉ ክፍተቶችንም እንደዚሁ እያየን ነው። አቶ ጥራቱ አሁን የተጀመረው አይነት ውይይት እስከ ድረስ እንደሚደረግ ነው ይፋ ያደረጉት። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። አመሰግናለሁ ዮናታን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። እሬቻ አዲስ አበባ ላይ የመከበሩ መነሻ ከተማይቱ የኢትዮጵያ ዋና ከተማና የሁላችንም የጋራ ቤት መሆኗ ነው ብለዋል ከንቲባ ታከለ ኡማ። ሌሎችም የኢትዮጵያ በዓላት በዚህቹ የሀገሪቱ ዋና ከተማ እንደሚከበሩም አስታውሰዋል። የኢትዮጵያ ልጆች እንደበደብበት የነበረው መስቀል አደባባይ ዛሬ የነጻነት ድምፅ የምናሰማበት ሆኗል ብለዋል ከንቲባው እዚያው ለተሰበሰበው ሰው ባደረጉት ንግግር። የኢትዮጵያ ልጆች አንድ የሚያደርጉንን የጋራ ታሪኮች በጋራ አስመዝግበናል። የተበላሹ ታሪኮችን እያስተካከልን ለመጓዝ አንድ ብለን ጀምረናልም ብለዋል ከንቲባ ታከለም አዲስ አበባ ላይ ዛሬ የተከበረውን የእሬቻ የዋዜማ ስነ ስርዓት ሪፖርተሮቻችን ሲከታተሉ ውለዋል። እዚያው ሙክታር ጀማልን መስቀል አደባባ ላይ በስልክ አግኝቸዋለሁ። ሙክታር ጤና ይስጥልኝ እንደምን አመሸ? ጤና ይስጥልኝ ሰለሞን፣ እንዴት አመሻችሁ እናንተ? እግዚአብሔር ይመስገን። እሬቻ በዓል ላይ ነው የዋልከው ዛሬ፣ እስቲ የበዓሉ አከባበር ምን ይመስል እንደነበረ ጠቅለል አድርገህ ንገረን። እውነት ነው። ዛሬ የኢሬቻ ዋዜማ ነው። የስንትሜ ሆራ ኢሬቻ ዋዜማ በጣም ደማቅ ሆኖ ነበር የቆየው። አሁንም የተለያዩ ሰዎች በየግሩፕ ግሩፕ እየሆኑ መሬሆ እያሉ እንደዚያውም ደግሞ ሌሎች ባህላዊ ዘፈኖችንም እየዘፈኑ ወደ ተለያየ አካባቢ ይንቀሳቀሳሉ። እንደዚያውም ደግሞ እንደ አዲስ ከአዲስ አበባ ውጪ ወደ አዲስ አበባ እየመጡ ያሉ በጣም ብዙ ሰዎችም ይታዩኛል በአሁን ጊዜ መስቀል አደባባይ ላይ በጣም ደምቆ ነው የዋለው። አሁንም በመሰል ሂደት ላይ ነው ያለው። የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ ባደረጉት ንግግር የጋራ የኢትዮጵያ ብሔር ብሔረሰቦች ማአት ነገሮች አሉ ነው ያሉት። እስቲ እሳቸውን ደግሞ እንስማቸው። ሀገራችንና ሕዝቦቿ የጋራ ታሪኮች አሉን። አንድ በሚያረጉን እልፍ አላፋት ታሪኮች አንድ ላይ አስመዝግበናል። በታላላቅ ጦር ሜዳዎች አንድ ላይ ተዋርቀናል። የተበላሹ ታሪኮችን እየሰራን እያስተካከልን አዲስና አኩሪ ታሪክ ለመስራት አንድ ብለን ጀምረናል። ይህንን ታሪክ ይህንን ታሪክ ለዘመናት የተቃረኑ የተጣሉ ጎረቤቶችን በማስታረቅ ሂደቱን እና ጉዞውን ጀምረናል። ለዚህም ደግሞ ለክቡር ጠቅላይ ሚኒስትር ምስጋናችን ይድረሰው። ሙክታር፣ ይሄ እንግዲህ ከንቲባው ስለዚህ የጋራ እሴት ከተናገሩት በተጨማሪ ሰሞኑንም አንዳንድ ሲሰሙ የነበሩ ማኅበራዊ ሚዲያዎችም ላይ ሲጠቃቀሱ የነበሩ ጉዳዮች ነበሩ። በመሰረቱ እሬቻ ሲከበር የኖረውና የሚታወቀውም ቢሾፍቱ ላይ ነበርና አዲስ አበባ መከበር ያስፈለገበት ምክንያት ለምንድን ነው ለሚሉ ጥያቄዎችና ንግግሮች መልስ የሰጠ አይነት ሀሳብም የሰነዘሩ ይመስለኛል ከንቲባው በዚህ አደባባይ ላይ እና እስቲ ስለ እሱ ደግሞ ትንሽ ንገረኝ። እውነት ነው። በተለይ በአፋን ኦሮሞም በአማርኛም ነው ከንቲባ ታከለ ኡማ ያነሱት እዛ ላይ ያነሱት ትልቁ ነገር ምንድን ነው? አንድ እሬቻ በአጠቃላይ አንድ ቦታ ላይ ብቻ የሚከበር ሳይሆን በተለያዩ ቦታዎች ላይ የሚከበር ነው። ለረጅም ዓመታት ተቋርጦ የነበረው ነው። ከመቶ ሀምሳ አመት በላይ ተቋርጦ የነበረውን የኢሬቻ አከባበር የማክበር ነው እንጂ እንደ አዲስ አዲስ ቦታ ላይ የማምጣት አይደለም በማለት አንስተዋል። በአጠቃላይ አዲስ አበባ ላይ የሚከበረውን የሆረ ፊንፊኔ ኢሬቻ በጥሩ መልክ እንዲከበር በጣም ብዙ አካላቶች አስተዋጽኦ አድርገዋል በማለት አንስተዋል። ከዚህ ውስጥ የአዲስ አበባ ከተማ አስተዳደር በአጠቃላይ ትልቅ ውሳኔ ወስናችሁ አብረን ይህንን በዓል በጋራ እንድናከብር ላደረጋችሁት ስራ በጣም ነው የምናመሰግነው፣ በማለት ለከተማ አስተዳደሩ ካቢኔም ያላቸውን አክብሮትና አድናቆት አንስተዋል። ኢንጂነር ታከለ ኡማ ነገር ግን በአጠቃላይ አዲስ አበባ ላይ የሆረ ፊንፊኔን ኢሬቻ ማክበሩ ምክንያቱ ምን ነበር የሚለውን አንስተዋል። እንስማቸው። በአዲስ አበባ ከወንድሞቻችን ጋር ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር በዋና ከተማችን በኢትዮጵያን ዋና ከተማ አዲስ አበባ እሬቻና ሌሎች በዓላትን ስናከብራቸው መነሻው አዲስ አበባ ከተማችን የሁሉም እንደመሆና ሁሉን ማቅፋ የምታሳድግ እንደ እናት የምትንከባከብና ለሁሉም የጋራ ቤት እንድትሆን በማሰብ ነው። ዛሬ የተገናኘንበት በመስቀል አደባባይ ከዚህ በፊት የኢትዮጵያ ልጆች ከሞላ ጎደል እዚህ ሀሳባችን ለመግለጽ ስንወጣ ሀሳባችን የምንገልጥበት ሳይሆን የምንደበደብበት ምድርና ቦታ ነበር። ያ ሁሉ ታሪክ በኢትዮጵያ ልጆች ተሽረው ዛሬ ቆመን የነጻነት ድምፅ እናሰማለን። የጎንደር ልጆች ወጥተው የኦሮሞ ደም የኔ ደም ነው ባይሉ፣ የራያ ልጆች ወጥተው የኦሮሞ ደም የኔ ነው ባይሉ፣ የሀዋሳ ልጆች የኦሮሞ ደም የኔ ነው ባይሉ፣ ዛሬ በዚህ ደረጃ ሁላችንም እንደ አንድ ኢትዮጵያዊ ተሰባስበን ይሄንን በዓል ማክበር ባልተቻለን ነበር። ክብር ለሁላችሁም ይሁን። ሙክታር ሙክታር ትሰማኛለህ? እሺ። እና እሺ ሌላው ከዚህ ከዋዜማው አከባበርም ጋር ይሁን ከዋናው የነገ ሬቻ አከባበር ጋር ተያይዞ ሲነሳ የነበረው የጸጥታ ጉዳይ ነበረ። የአዲስ አበባ ፖሊስ ኮሚሽን ዝግጅት እያደረገ እንደነበር ሲገልጽ ነበር። እንዲያውም መሳሪያ ይዘው ሊገቡ ይሞክሩ የነበሩ ሰዎችን ሁሉ ይዣለሁኝ ሲል መግለጫ አውጥቶ ነበር ከሰሞኑ። እንዴት ነበር ይሄ የጸጥታ ሁኔታ? አንተ ዛሬም እንደታዘብከው፣ ዝግጅቱን ምን ይመስል ነበር የጸጥታ ሁኔታ? የተሽከርካሪዎችንም ሆነ እግራቸው የሚንቀሳቀሱ ሰዎችን በጣም ከፍተኛ ፍተሻ ሲደረግ ተመልክቻለሁ። ከቦታው ከሁለት ሶስት ኪሎ ሜትር በራቀ ርቀት ላይ ከፍተኛ ፍተሻዎች እየተደረጉ ሰዎች የያዙትንም ነገር፣ የተለየ የሚያጠራጥር ነገርም ከሆነ የማስቀረትና ወይ ደግሞ ሰዎች ይዘው እንዲመለሱ የማድረግ እኔ እስካየው ድረስ የተለያየ ከመሳሪያ ጋር የተያያዘ በአካባቢው የተያያዘ አላየውም። ነገር ግን የመኪና መንገዶችንም ሆነ ለአደጋ ሊያጋልጡ የሚችሉ ሁኔታዎችን በትኩረት ክትትል ሲያደርጉ ተመልክቻለሁ። ይህንኑ በተመለከተ ደግሞ በአዲስ አበባ ፖሊስ ኮሚሽን የኮሚሽኑ ሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፈንታ ለአሜሪካ ድምፅ ያሉት አለ፣ እንስማቸው። በተለይ ሪቻ በዓል ከዚህ በፊት ባልነበረና ባልተለመደ ሁኔታ በአዲስ አበባ በነገ ይከበራል። በሀያ አራት እንደዚሁም በሀያ አምስት ደብረዘይት ነው የሚከበረው። በአዲስ አበባ ላይ የሚከበረው የሬቻ በዓሉም ሰላማዊ ሆኖ እንዲጠናቀቅ የአዲስ አበባ ፖሊስ ኮሚሽን ከሚሊጥ ተካከላት ጋር በመሆን አስቀድሞ እቅድ ወጥቶበታል። ልክ በዓሉ በአዲስ አበባ ይከበራል ከተባለበት ጊዜ ጀምሮ ነው ዝግጅት የጀመርነው። ከዚያም በመመለከታቸው በተለይ ከበዓል አዘጋጅ ኮሚቴዎች ጋር፣ ከወጣቶቹ ጋር፣ ከሌሎቹም ጋር የጋራ ውይይት አድርገናል። በቅርቡ ላይ የጋራ መግባባት ደርሰንበታል። ከዛ በእያንዳንዱ ማን ምን መስራት አለበት የሚለው ላይ በሚገባ መሰረት የሚሆን ነገር ይዘን ነው ወደ ተግባር ገባ ነው። በመሆኑም ከሁሉም ቦታው ላይ በተለይ መግቢያ በሮች አካባቢ የተለያዩ መረገብ ስለነበሩ ባለፉት ሳምንታት በየርካታ የተለያዩ መሳሪያዎች እና የተለያዩ ሁለት ነገሮች ምር ነው የያዝ ነው ህብረተሰቡም በዚህ ላይ በጣም ከፍተኛ የሆነ ድጋፍ ሲያደርግ ነው የነበረው። ጥቆማ መመለከት እንደዚሁም እንደዚህ አይነት ያደረጉ ሰዎቹ እየመጡ ነው እነሱን ክትትል አድርጓቸው እያሉ ነው የነበረው። በተለይ በመግቢያ ኬላዎች አካባቢ ከተማ ውስጥ የገባ በኋላ ግለሰቦች ቤት ውስጥ ተከራይተው የሚኖሩ ሰዎች ግን ጭምር ጥቆማ እየሰጡ ሲያስይዝ የነበረው ህብረተሰቡ በመሆኑ በጣም በርካታ የሆኑ ጦር መሳሪያዎች እና ስለት ነገሮች ነው የያዙ ነው። በዚህ በዓል ሰላማዊ ሆኖ እንዳይጠናቀቅ መሰናክል ሊሆኑ ይችላሉ ያላቸው ነው ሰዎች ጥቆማ ሰጡ የነበረው እና ያደረግነው ዝግጅቱን በጣም ከፍተኛ ነበረ። በመሆኑም እስካሁን ድረስ ባለው አሁን ዛሬው ቀን በዋዜማው ላይ መስቀል አደባባይ ላይ እ በርካታ ቁጥር ያለው ድረሰብ አሁን እዛው መስቀል አደባባይ ሆኖ እያከበረ ነው የሚገኘው። በዓሉ የሚከበረው በዋናነት ነገ ነው። ይህንም በዓል እስካሁን ድረስ ባለው በጥሩ ሁኔታ እየሄድን ነው ያለው። እንደዚህ ሆኖ ሆኖ ይሰራ ይካል ብለንም እንጠብቃለን። እየሰራን ነው ያለነው። ሙክታር ከኮማንደሩ እንደሰማነው ዝግጅቱ ጠንካራ ነበረ። ፍተሻውም አንተም ያየኸውን ቀደም ሲል እንደነገርከኝና ኮማንደር ፋሲካም እንደ ገለጹት ፍተሻውም የተጠናከረ ነበር ዛሬ። ነገር ግን ፖሊስ የከለከላቸው ባንዲራዎችና ሌሎችም አንዳንድ ሁኔታዎች ታይተዋል የሚሉ ጥቆማዎች አሉ። አንተ እዛ በነበርክ ጊዜ የታዘብከው አለ? ከዚህ ጋር የተያያዘ ፖሊስስ ምንድን ነው ለዚህ የሚለው? እውነት ነው። ይህንንም በተመለከተ ፍተሻዎች ሲደረጉ ተመልክቻለሁ። በተለይ እኔ ያየኋቸው አካባቢ ከመስቀል አደባባይ በቅርብ ርቀት ላይ የሚገኙ ለምሳሌ ወደ ነፍልዋ አራምቤ ሆቴል፣ አምባሳደር አካባቢ፣ በዛኛውም ደግሞ ወደ ሜክሲኮ አልፎ ወደ ሳር ቤት አካባቢ መግቢያ ላይ ሁሉም አካባቢ ላይ ሰዎች ይዘው የሚሄዱት መሳሪያና ስለት ያላቸው ነገሮችን ብቻ ሳይሆን ፖሊስ ፈትሾ የነበረው አልባሳቶችንና እንደዚያውም ደግሞ ጨርቆችንም ነበር ጨርቆችን በመበታተንም ሲያይ አይቻለሁ። ወደ መድረኩ ወይ ደግሞ ወደ ክብረ በዓሉ እንዲያል ሲደረግ የነበረው የአባ ገዳ ሞ አርማም ብቻ ነው። የአባ ገዳ ባንዲራና ብዙ ጊዜ የኦሮሚያ ብሔራዊ ክልላዊ መንግስት ባንዲራ ሰዎች የሚመሳሰልባቸውም ይመስልኛል። የአባ ገዳ ጥቁር፣ ቀይ ሆኖ ከስር መጨረሻው ነጭ ነው የሚሆነው። ይህ ነው በብዛት ያለው ነገር ግን አልፎ አልፎ በቁጥር በጣት የሚቆጠሩ የባንዲራ ብሎ የሚታወቀው ቀይ፣ አረንጓዴ፣ ቀይ መሀል ላይ ኦዳ ያለው አልፎ አልፎ ይታያል። ይህንንም በተመለከተ ይሄ እንዴት ሊሆን እንደቻለ ደግሞ ኮማንደር ፋሲካ ፓንታም ለአሜሪካ ድምፅ ያሉት ነገር አላቸው። እነስማቸው የመስቀል በዓልም ሆነ መደር የሚከበረው የረሻ በዓል እንደዚሁ ሌሎችም ሃይማኖታዊና የተለያዩ በዓላት በባህል ደረጃ የሚከበሩ በዓላት ባህል ነው እንጂ አገሪቷን አርማ የሚወክል አይደለም። ለዛ ነው በተለይ አንዱን የሚያሞግሱ ሌላውን የሚያንቋሽሹ እንደዚሁ የተለያዩ አርማዎችን፣ ሰንደቅ ዓላማዎችን ይዞ መግባት እንደሄደበት ፌደራል ፖሊስ ያወጣውን መግለጫ አይተናል። እኛን ቁጥጥር ስናደረግ ነው ነበር ነው ስንፈትሽ ነው ስናስቀር ነው ነበር ነው ተመሳሳይ በዚህም በዓል ላይ እንደዚህ አይነት ቀስቃሽ ጽሁፎች አንዱን ቀስሶ ሌላውን አመክሶ ሌላውን እንደዚህ የሚያንቋሽሹ እና የተለያዩ አርማዎችን ከገዳ ነው ለምሳሌ የገዳ አርማና ይዞ መግባት እንደሚገባቸው በሚገባ መግለጫም ወጥቷል። እንደዚሁም ለሰዎች በሚገባ ግንዛቤ ማስቀጠር ታሰርቷል። አልፎ አልፎ የሆነ ባንዲራና ሌሎችንም ይዞ የገቡ አሉ። እንግዲህ ተሻይ እየተደረገ ነው የነበረው ሰው መካከል ከገቡ በኋላ ያንን አትያዝ ብሎ ማለት እና ሌላ እንትን ማስገባት አስፈላጊ ስላልሆነ ብዙ ሆኖ ደግሞ ከመጡት መካከል አንድ ሁለት ሶስቱ ያንን ይዞ የመጡት ምንም የሚያመጡት ነገር ምን ስለሌለ ይዞ ገብቷል። ነገሩ ሃይማኖታዊ፣ እና የነሱ ባህላዊ ስርዓትን የሚቃወሙ ነገር ይዞ መምጣት እንደሌለባቸው በሚገባ አርቲስተን ነበር። እንግዲህ አንዳንዶቹ ይዞ የገቡትም ያው እኛም አይተናል ነገር ግን እነሱን ደግሞ ለማስቃል የሚደረገው ግን ሌላ ጣሪ ነገር እንዳይፈጠር ብዙ ነገሮችን በጥንቃቄና በለሰለሰ መርፎ አይተን በዓሉ ብቻ እንቅፋት እንዳያጋጥም ሌላ ችግር እንዳይፈጠር፣ ሰላማዊ ሆኖ የሚጠናቀቅ የሚያደርገውን ነገር ነው ፕሮት የተደረገውና እውነት ለመናገር አብዛኛው ሰው ሥርዓት አክባሪ ሆኖ አብዛኛው ሰው እጅ አክባሪ ሆኖ ግዳን እና እንደውም ከዛ ውጪ የሰላም ምልክት የሆነው ነጩን ትላንሽ የሆኑ አርማዎችም ይዞ ነው አብዛኛው አፍሪ የገባው። ቅጥር የማይሞሉ ሰዎች የእውነት ባንዲራ ይዞ ይገባሉ። እንደዚሁም ቅጥር የማይሞሉ የተለያዩ ነገሮችም ይዞ የመጡትን መንገድ ላይ የመለስ ናቸው። እንደዚ አሉ እና ይሄ ነው የምለው በዋናነት የስርአቱን ሃይማኖታዊና ባህላዊ ስርአቱን የሚጻርሩ ነገሮች ይዞ መግባቱ ለፖለቲካ መጠቀሻም አይደለም። ፖለቲካ በዓሉን አይደለም ይሄ ነው እንግዲህ በወንድም ባለፈው በመስቀል በዓልም ሌሎቹ ሲንገልጽ ላቸው ነበረው ይሄንን ነው አሁንም ለኢሬቻ በዓል ወቅት በተለይም በዓል ለማክበር የሚመጡ ሰዎች ሁሉ ቢያንስ ገዳ ስርዓትን ከተመለከተ ያንን አርማ ብቻ ይዞ እንዲመጡ፣ አሁን የኦሮሚያ ክልል የሰንደቅ ዓላማ ይዞ መምጣት እንዳለባቸው፣ ከዚያ ውስጥ ያሉትን ነገሮች ይዞ መምጣት እንደሌለባቸው በሚገባ ነው ያስባ። ግን አንዳንድ ምስ ይዞ ይገቡ አሉ። ሙክታር አሁን ያለኸው፣ እዛው መስቀል አደባባይ አካባቢ ነው። በዓሉ ሙሉ በሙሉ ተጠናቋል ወይስ የምታያቸው እንቅስቃሴዎች አሉ? መድረኩ ተጠናቆ በእርግጥ የባለስልጣናት ሄደዋል። ነገር ግን ምንድን ነው የሚደረገው፣ እሬቻ ጠዋት ተነስተው እሬቻ እስከሚያደርጉ ድረስ ስርዓቱ ተከታዮች በቀጥታ እዛው ባሉበት ሲጨፍሩ፣ የተለያዩ ዜማዎችን ሲያሰሙ፣ በአካባቢው ላይ ነው በብዛት የሚያመሹት። የተወሰኑ ሰዎች ብቻ ናቸው ወደ መኝታቸው ሄደው የሚተኙት። ምናልባት ደግሞ የአዳር ችግር እንዳይከሰት የሚሊኒየም አዳራሽ ላይ የማደሪያ ቦታ ተስተካክሎ ለአንዳንድ ሰዎች ወደዛ መሄድ እንዲም በእርግጥ ተደርጓል። ነገር ግን ካለው ባህላዊ ሂደቱ አንጻር እዛው እየዘፈኑ የሚያመሹበት እዛው የሚያነጉበት ባህል ነው ያለው ብዙ ጊዜ አሁን ባለው ሁኔታ የዛሬው ስነ ስርዓት ሙሉ በሙሉ በሰላም ነው የተጠናቀቀው። የዛሬው በሰላም ተጠናቋል። እንግዲህ ዋናው በዓል ቀደም ሲል እንደ ጠቆምከው የሆራ አርሰዴው በዓል ነው ነገ የሚከበረው ነው። ለሱስ የተደረገው ዝግጅት ምን ይመስላል? ተመሳሳይ ነው ከዚህ ቀደምም። አሁን ለምሳሌ በእለቱ ወይ ደግሞ አንድ ቀን በኋላ ቀጥሎ የሌሎች አካባቢዎችም ሬቻ ይደረጋል። የዘንድሮ የታሰበው ቅዳሜ ላይ የፊንፊኔ ሆራ ከተደረገ በኋላ የስርአቱ ተከታታዮች ወደ ብሾፍቱ ነው የሚሄዱት። ብሾፍቱ ደግሞ እሁድ ነው ኢሬቻ የሚደረገው። በጣም ባህላዊ የቀሩና የዘገዩ ናቸው። እሁድ ጠዋት ወደ ብሾፍቱ ይሄዳሉ ተብሎ የሚጠበቀው ሙሉ በሙሉ ደግሞ እሁድ ላይ የብሾፍቱ ኢሬቻ ነው ይከበራል ተብሎ የሚጠበቀው። ሙክታር ጀማል አመሰግናለሁኝ፣ ስለ ዘገባ። እንግዲህ በተከታታይ ያሉትን ሁኔታዎችንም በቅርብ ሆነህ ትዘግብልናለህ እንጠብቃለን፣ ዘርዘር ያሉ ዘገባዎችን ለዛሬ ግን እግዚር፣ ይስጥልኝ። አመሰግናለሁ። መልካም ምሽት፣ ሙክታር። መልካም ምሽት ይሆንላችሁ። ሙክታር፣ እንደ ለዘገባው እናመሰግናለን። የምስራቅ ጉጂ ዞን አስተዳዳሪ ወንድም ባለፈው ሮብ ምሽት በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ተዋጊዎች መገደላቸው ታውቋል። የምስራቅ ጉጂ ዞን ፖሊስ መምሪያ አዛዥ ኮማንደር ጎሳዬ ታጣቂዎቹ ግለሰቡን ከቤቱ ወስደው መንገድ ላይ መግደላቸውን ለአሜሪካ ድምፅ ተናግረዋል። የጉጂ አካባቢ የኦሮሞ ነጻነት ታጣቂዎች አዛዥ ግን ክሱን አስተባብለዋል። ገልሞ ዳዊት ዝርዝር አለው። በምስራቅ ጉጂ በኦሮሞ ነጻነት ግንባር ታጣቂዎች ስም የሚንቀሳቀሱ የምስራቅ ጉጂ አስተዳዳሪ ወንድም መሆናቸው የተነገረው አቶ ዱለቻ ተርጨም በጎሮዶላ ወረዳ ሙጮ ቀበሌ ማህበር መግደላቸውን የአካባቢው ፖሊስ መምሪያ አስታወቀ። የዞኑ ፖሊስ መምሪያ አዛዥ ኮማንደር ጎሳኤ የግድያውን ሁኔታ እንዲህ አብራርተዋል። ምሽት ላይ ተደብቀው ወደ መኖሪያ ቤቱ መጥተው ነው ከሚኖርበት አውጥተው ወደ ጫካ ወስደው ጭካኔ በተሞላበት መንገድ የገደሉት። የሆነውም ይሄው ነው። ኮማንደር ጎሳዬ ታጣቂዎቹ ግድያውን የፈጸሙበትን ምክንያት ሲያብራሩ ቹ እኚህ ታጣቂዎች ንብረት መዝረፍና የሰው ሕይወት ማጥፋት ነው ስራቸው። ይህን ነው አሁንም በድጋሚ የፈጸሙት። የጸጥታ ኃይሎች ይህን ድርጊት የፈጸሙትን ሰዎች ማንነት በማጣራት ላይ ናቸው። በሁለተኛ ደረጃ ይህን ግድያ የፈጸሙት ማናቸውም አካላት ቢሆኑ እዚህ አካባቢ መንቀሳቀስ እንደሌለባቸው የአካባቢው ሕብረተሰብም ተስማምተው ክትትል በመደረግ ላይ ነው። በቅርቡም ውጤቱን ለሕዝቡ ይፋ እናደርጋለን። ኮማንደር ጉሳይ ከግድያው በኋላ በቁጥጥር የዋለ ሰው ስለመኖሩ ተጠይቀው አሁን ስለ ወንጀሉ ምርመራ ላይ ነን በማለት መልስ ከመስጠት ተቆጥበዋል። ነዋሪዎች ግን የምስራቅ ጉጂ አስተዳዳሪ ወንድም መገደልን የዛሬ ሳምንት አርብ በጎሮዶላ አራሮ ቀበሌ ማህበር በመንግስት የጸጥታ ኃይሎች የሶስት ሰዎች ግድያ ጋር አገናኝተዋል። አንድ ስማቸው እንዲጠቀስ ያልፈለጉ የሙጮ ቀበሌ ማህበር ነዋሪ ስለ አቶ ዱልቻ ቱርጬ ይህንም ብለዋል። ናማማቲ ቀቡ ነመጉዳዳ የተገደሉት ቤተሰብ የሚያስተዳድሩ ትልቅ ሰው ናቸው። እኒህ ሰው በደል የሚያሴሩ ናቸው ብለን አናምንም። የዞኑ አስተዳዳሪ አቶ ሮባ ቱርጬ በእኛ ላይ ግፍ ሰርተዋል በሚል እርሳቸውን ለማስጨነቅ ካልገደሉት በስተቀር እኚህ ሰው የሰሩት ክፉ ነገር አላየንም። አንድ አካባቢ ነው የምንኖረው። በአካባቢው በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሰውን አይለም የያዙት ዋቁም ሳጉቱ ግን ግድያውን አልፈጸምንም ሲሉ አስተባብለዋል። የጦራችን አባል አይደለም ይህን የፈጸመው የኦሮሞ ነጻነት ሰራዊት አባል ይሆንና ቃለ መሃላ ላይ የፈጸመ ሰው በህዝቡ ላይ እርምጃ አይወስድም ሰላማዊ ሰዎች ልጆችን እንዲሁም የማረካቸውን ሰዎች አይገድልም በፍጹም ጦራችን ይህን አይፈጽምም አቶ አቁምሳ ነዋሪዎች ታጣቂዎቹ ባለፈው አርብ በመንግስት የጸጥታ ኃይሎች ለተፈጸመ ግድያ ብቀላና የፈጸሙት የተባለውንም በድጋሚ አስተባብለዋል ለአሜሪካ ድምጽ ገልሞዳዊት ከናይሮቢ አመሰግናለሁ ገልሞ ለዘገባው። ወደ ተከታዩ የመጽሔት ርዕስ እንመለሳለን። ዋሽንግተን ዲሲ ላይ ያቆየናል። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ያነጣጠረው ከስልጣን እስከ ማሰናበት ሊያደርስ የሚችል ከባድ ጥፋት ፈጽመው እንደሆን በተወካዮች ምክር ቤቱ የተያያዘው ምርመራ እየተጠናከረ ነው። በመሆኑም ዋሽንግተን ላይ ውጥረቱ በርትቷል። በሚስተር ትራምፕ ፕሬዚደንትነት ጉዳይ የተነሳው ይህ ፍትጊያ የቀጣዩ ፕሬዚደንታዊ ምርጫ ዘመቻ ተጠናክሮ እየተካሄደ ባለበት ወቅት ነውና በሀገሪቱ አሁንም ያለውን የፖለቲካ ክፍፍል ማባባሱ አይቀርም እየተባለ ነው። የብሔራዊ ጉዳዮች ሪፖርተራችን ጂም ማሎን ምርመራው የሚኖረውን ፖለቲካዊ አንድምታ አስመልክቶ ያጠናቀረው ዘገባ አለ። ቆንጅታ እያሰናርተዋለች። በምክር ቤት ዲሞክራቶች ምርመራ የተከፈተባቸው ፕሬዚደንት ትረምፕ በዋይት ሀውስ ለፍልሚያው ተነስተዋል። People have said to me, how does he handle it? Because it's all a fraud. And because of that... ይሄን ነገር እንዴት እያደረገ ነው ብለው የጠየቁ ሰዎች አሉ። ምክንያቱም ነገሩ በጠቅላላ ሐሰት ነዋ። እኔ ትክክል መሆኔን አውቃለሁ። ምክንያቱም እኔ ለአሜሪካ ሕዝብ ታላቅ ስራ እየሰራሁ ነው። አሁን ባለሁበት ሁኔታ በጣም በጣም ደስተኛ ነኝ። ሚስተር ትረምፕ በዜና ማሰራጫዎችም ላይ የሚሰነዝሩትን ነቀፌታ አጠናክረው ቀጥለዋል። But much of it is corrupt. It's corrupt. You have corrupt media in this country, and it truly is. <laughs> የዩናይትድ ስቴትስ ምክር ቤት ዲሞክራቶች በበኩላቸው ፕሬዚደንት ትራምፕ ከዩክሬኑ መሪ ጋር በቴሌፎን ሲነጋገሩ በዲሞክራቱ የመጪው ፕሬዝደንታዊ ምርጫ ተፎካካሪ ጆ ባይደን ላይ በፖለቲካ የሚያጠለሻቸው ተግባር በመፈለግ ረገድ እንዲያግዟቸው መጠየቃቸው ላይ አትኩረው ክትትላቸውን ቀጥለዋል። ዲሞክራቱ የተወካዮች ምክር ቤት የስለላ ኮሚቴ ሊቀመንበር አዳም ሼፍ ለወታደራዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ እንዲሁም ለሌሎች ድጋፎች ሙሉ በሙሉ በእኛ ሀገር ላይ የሚተማመንን የሌላ አገር መሪ በምርጫችን ጣልቃ እንዲገባና በምርጫ ዘመቻ እንዲረዳ እጅ ለመጠምዘዝ የተደረገ ሙከራ ነው። ከዚህ የሚብስ ምግባረ ብልሹ ባህሪ ይኖራል ብሎ መገመት ያስቸግራል። ፕሬዚደንት ትራምፕ ግን አንዳችም ጥፋት አላጠፋሁም ከዩክሬኑ መሪ ጋር ያደረግነው ግሩም ውይይት ነው በማለት አስተባብለዋል። የጆርጅ ዋሽንግተን ዩኒቨርሲቲ የሕግ ጉዳይ አዋቂው ፖል ሺፍ በርመን በፕሬዝደንቱ ላይ የቀረበባቸው ውንጀላ ከባድ እንደሆነ ነው የሚናገሩት። የቴሌፎን ጥሪው ብቸኛ ዓላማውና ይዘቱ በጠቅላላው ከዋይት ሀውስ የተለቀቀው ሰነድ እንደሚያሳየውም ፕሬዝዳንቱ ለግል የፖለቲካ ጥቅማቸው ሲሉ ፖለቲካ ተቀናቃኞቻቸው አንዱን መጉዳት ብቻ የታለመ ነው። የሆነ ሆኖ የፕሬዝደንቱ ባህሪ ከስልጣን በመወገድ ደረጃ የከበደ ጥፋት ነው ወይ? የምክር ቤታዊ ምርመራ ዋና ተግባር እሱን ማጣራት ነው ይላሉ የቫንደርቤልት ዩኒቨርሲቲው የሕግ ኤክስፐርት ቶማስ ሽዋርት። ዋናው ጥያቄም ከስልጣን ለመወገድ በሚያበቃ ደረጃ ጥፋት ነው ወይ የሚለው ይመስለኛል። ከሌሎች የውጭ መሪዎች ጋር ሲነጋገሩም ተመሳሳይ ባህሪ ሊያገኙባቸው ከቻሉ የተያዘውን ምርመራ ሊጠቅም ይችላል። ታዲያ የተያዘው ምርመራ ጉዳይ ፕሬዝደንቱን በተመለከተ ቀድሞውንም ቢሆን በደጋፊዎቻቸውም ሆነ በተቃዋሚዎቻቸው ዘንድ የነበረውን የጠነከረ ስሜት ይበልጡን ያጠናክረዋል፣ በፓርቲዎች ደረጃም ክፍፍሉን ያጦዘዋል ያሉት ደግሞ የብሩኪንግስ ተቋሙ ዊሊያም ጎልስተን ናቸው። ክፍፍሉ በመጠንም በጥልቀትም እየጨመረ ነው። በዚህ ጉዳይ ላይ ውዝግቡ ገና ለወራት የሚቀጥል ነው። እሳት ላይ ቤንዚን ይጨምር ይሆናል ብዬ እሰጋለሁ። ሌላው የብሩኪንግስ ተቋም ባልደረባ ጆን ሁዳክ በበኩላቸው ምርመራው በሚገባ የመጪው ዓመት ፕሬዝደንታዊ ምርጫ ፉክክር የመጀመሪያ ዙር አጀንዳ እየሆነ ነው ብለዋል። መጪውን ፕሬዚዳንታዊ ምርጫ በሚመለከት ባለፉት ሶስት አመታት ካገኘነው ግንዛቤ ይልቅ በመጪዎቹ ከአምስት እስከ ስምንት ሳምንታት ውስጥ ብዙ የምናውቅ የምንረዳ ይመስለኛል። ትራምፕ ለፖለቲካዊ እሰጥ አገባዎች እንግዳ አይደሉም። ይሁን እንጂ ቀጣዩ ትግል ለፕሬዝደንትነታቸው እጣ ፈንታ ወሳኝ ሊሆን ይችላል። አመሰግናለሁ ቆንጂትንና ጂም ማሎንን። ክቡራትና ክቡራን አድማጮች አሁን ከምሽቱ ሦስት ሰዓት ከአርባ አራት ደቂቃ ሊሆን ነው አዲስ አበባ ላይ ከዋሽንግተን ዲሲ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ እየተላለፈ ያለውን የአርብ መስከረም 23 ምሽት ስርጭት ነው እየተከታተላችሁ ያላችሁት። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮና ማግኘት ትችላላችሁ በእጅ ስልካችሁም ቪኦኤ ዶት ሆርን ዶት ሞቢ ብላችሁ ብትጠይቁ ታገኛላችሁ። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማዳመጥ ትችላላችሁ፣ ማንበብም ጭምር፣ መሳተፍም ጭምር። በተጨማሪም ለአስተያየቶቻችሁ የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑን እናስታውስ። በኢሜይል ለምትጠቀሙ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ብላችሁ ላኩልን። የስርጭቱ ፕሮዲውሰር ብርሃን ኃይሉ ነች። የዌብ እና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ቴክኒሻኑ ጆ ጌል ነው። ለምሽቱ ዋና አዘጋጅ ትዝታ በላቸው እያስተናገድናችሁ ያለ ነው። ሶሎሞን አባትና አዳነች ትሳየንን። ዝግጅታችን ይቀጥላል። ወደ ተከታዩ የምሽቱ ቅንብር እናልፋለን። አሁን ደግሞ ወደ አዲስ አበባ ፖሊስ ወሬ እንሄዳለን። የአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ ደንብ ልብስ በስራ ላይ አዋለ እንጂ መደበኛውን የደንብ ልብስ አልቀየረም ሲል ፖሊስ አስታወቀ። አዲሱ የወታደር መልክ ያለው የደንብ ፖሊስ የደንብ ልብስ ከመጀመሪያው ፖሊስ አቅም ላይ ከበላይ የሆነ የጸጥታ ችግር ሲያጋጥም ፈጥነው ለሚደርሱ አዲስ የሰለጠኑ አባላት የሚሆን እንጂ በሕብረተሰቡ መካከል ቀን በቀን ለሚንቀሳቀሱ ፖሊሶች የተዘጋጀ አይደለም ሲሉ የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ አነጋግራቸዋለች። በማብራራት ትጀምራለች ዩኒፎርም ጥያቄ አይደለም። በዋናነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው እንጂ ዩኒፎርም ጥያቄ አይደለም። ከመነሻው ጀምሮ በተለያዩ ደንብ ልብሱ ራሱን የቻለ ደንብና መመሪያ አለው። በዛ ደንብና መመሪያ መሰረት አዲስ አበባ ፖሊስ ራሱን የቻለ ከላይ በኩል ከምዙ ከስር በኩል ሱሬው እንደዚሁም መለያው ምን መሆን እንዳለበት በደንብ ላይ በግ የተቀመጠ ስለሆነ ያንን ደንብ የሚስረር አዲስ ዩኒፎርም አይደለም። አሁን የመጣው ተጨማሪ ዩኒፎርም በተለይ በቋሚና ተወዋሪ የሚሰሩ የሆነ ችግር ከተፈጠረ መደበኛ ፖሊስ ከሚሰራው ስራ በላይ የሆነ ነገር የሚያጋጥማቸው ከሆነ በአንድ ቦታ ተደራጅተው፣ በአንድ ቦታ ተቀምጠው ከመደበኛው ፖሊስ አቅም በላይ የሆነው ነገር ሲፈጽሙ የቋሚና ፓስፖርት ለአባላት እና የክብር ዘባ አባላት ብቻ የሚለብሱት ተጨማሪ ልብስ ነው የመጣው እንጂ መደበኛውን ልብስ የሚያስቀይር አዲስ ልብስ አይደለም የመጣው። እስቲ ግልጽ ለማድረግ አሁን እያሉኝ ያለው የደንብ ልብሱ ተጨማሪ ነው እና የደንብ ልብሱን ደግሞ የሚለብሱት ሰዎች ተጨማሪ አገልግሎት የሚሰጡ ናቸው እያሉኝ ነው። ያ ማለት የአዲስ አበባ ልዩ ፖሊስ ኖረ ማለት ነው። የአዲስ አበባ ልዩ ፖሊስ አይደለም። ለምሳሌ አዲስ አበባ ላይ እስካሁን ድረስ በነበረው ቋሚና ፓትሮል በዳይሬክቶሬት ደረጃ ተዋጥሮ ከዛሬ አምስትና ስድስት ዓመት በፊት ራሳቸው የሆነ በካምፕ ተቀምጠው ራሳቸውንም የሚመራ በዳይሬክተር ደረጃ መዋቅር ተዘርግቶ እየሰሩ ያሉት ለምሳሌ ከመደበኛ ስራ ከሚሰሩት ፖሊስ አባላት በላይ የሆነ ነገር በሚያጋጥማቸው ጊዜ ለምሳሌ የአድማ ብተና ሄልሜት፣ የአድማ ብተና አስለቃሽ ጭሶችን፣ ሌሎችም የተማሉ ስቆችን የያዙ ለብቻ ተደራጅተው የተቀመጡና እየሰሩ ያሉ ፖሊሶች አሉ። እነሱም ከመደበኛ ስራ ከሚሰሩ ሰዎች መለየት በሚያስችል መልኩ የተለየ ልብስ አልነበረም። መጀመሪያ ለእነሱ ይህን ልብስ መምጣት እንዳለበት በተለያየ መልኩ ሲነገርና ሲነሳ ነው የነበረው እና ያንን የእነሱን ጥያቄ ሊመልስ በሚያስችል መልኩ ነው እንግዲህ ከተማ አስተዳደሩ ተጨማሪ ዩኒፎርም ያመጣላቸው። እና ልዩ ኃይል ተቋቋሙ የሚያስችልም አይደለም። ልዩ ኃይልም የለን። ግን አስተያየት የሚሰጡ አንዳንድ ሰዎች ይህንን የፖሊስን የደ የደንብ ልብስ አስመልክቶ በሕዝብ መካከል ስራ የሚሰራ ውሎና አዳሩን ከሕዝብ ጋር የሚያደርግ የፖሊስ ኃይል ከመከላከያ ሰራዊት ከሚለብሰው ወይም ወታደር ከሚለብሰው የሀገርን ዳር ድንበር የሚያስከብር ወታደር ከሚለብሰው ዩኒፎርም ጋር የተመሳሰለ ዩኒፎርም ለብሶ ከተማ ውስጥ ከህብረተሰቡ ጋር መንቀሳቀሱ ከፍተኛ የሆነ ተጽዕኖ በአንድ ማህበረሰብ ላይ ያሳድራል የሚል አስተያየት የሚሰጡ አሉ። አርማው፣ ጫማው፣ ኮፍያው እንደዚህ ያሉ ጉዳዮች ሰዎችን በጣም ያሳቅቃል። ከተማ ውስጥ ሰላም እንደሌለ ስሜት ይሰጣል የሚለዋሉ አሉ እና የከተማ ፖሊስ የደንብ ልብስን ለምንድን ነው ዩኒፎርሙ ማልበስ ያስፈለገው? አገልግሎታቸውን ባለው የደንብ ልብስ መስጠት አይችሉም ወይ? አጠናክረው እነዚህ ቋሚና ተወዳሪ ሀይል ላይ የሚሰሩ የፖሊስ አባላት ከህዝብ ጋር በየቀኑ የዕለት ተዕለት ስራ ከህዝብ ጋር አብሮ የሚሰሩ አይደለም። ከአቅም በላይ የሆነ መደበኛ ስራ ከሚሰሩ ከፖሊስ አባላት አቅም በላይ የሆነ ነገር በሚያጋጥምበት ጊዜ ዶሮ ውሮ ደርሰው ከፖሊስ አባል የሆነውን ነገር የሚቆጣጠሩ ናቸው። ሰዎቹ ምስጡ አስተያየት እኛም አይተናል፣ ትክክል ነው። ግን ያው የራሳቸውን ሀሳብና አስተያየት ነው ወይ ከግንዛቤ ማነስ ሊሆን ይችላል። አንዳንዱ የሚያነሱት አንዳንዶቹ ደግሞ የሚያነሱት ከቀናነት ሊያሆን ይችላል እና እነሱ የሚያነሱትን ብዙ በእንትን አናየው ሊያነሱ ይችላሉ። ከግንዛቤ ማለት ችግር ከሆነ ግንዛቤውን ያው እነዚሁ ሲያዩ የሚያዩት ነው የሚሆነው። ይሄ ደግሞ በኛ ሀገር ብቻ የተለመደ አይደለም። በሁሉም ቤት ላይ ያለ ነገር ነው። ይ በአንድ ቦታ ላይ ተቀምጦ በአንድ ቦታ ላይ ተሰብስቦ መረበለኛ ስራ ከሚሰራ ከህዝብ ጋር ሳይሆን አንድ ቦታ ላይ ጥቅ ብሎ በችግር ብቻ የሚወረወርና የሚሄድሰው ሀይል የሚለብሰው ልብስ የተለየ መሆኑ በበለጠ ግርማ ሞገስ እንዲ ያደርጋል እንጂ ህዝቡንም የሚያሸብር አይደለም። ህዝቡንም እንደውም በበለጠ ሙሉ በሙሉነት የሚሰማው ከሆነ በስተቀር ህዝቡንም የሚያሸብር የሚያስጨንቅ ሌላ እንትንም አይደለም። እና አንዳንዱ ሰዎች የሚያነሱን ብዙ እንደ እንትን አናየው ያነሱ ይችላሉ። ግን ያለው ሁኔታ ይሄ መሆኑን ልዩ ስልጠና ተሰጥቷቸዋል። እነዚህ የፖሊስ አባላት ይህን ልብስ የሚለብሱት እውነት ነው። ልዩ ስልጠና ተሰጣቸው። በተለይ ከአቅም በላይ ከመደበኛ ፖሊስ አባላት አቅም በላይ የሆነ ነገር መጀመሪያ ምንድን ነው የምለው ነው። ያንን ከመጀመሪያው አእምሮም በአካልም በጣም የጠነከሩ ከመደበኛ ስልጠና በተለየ መልኩ ስልጠና የወሰዱ ችግር በደረሰበት ቦታ ቀድሞ የሚደርሱ ለምሳሌ አንድ ቦታ ችግር ደርሷል። ለምሳሌ በአንድ ክፍለ ከተማ ላይ ከአቅም በላይ የሆነ ችግር ተፈጥሯል፣ ከኛ አቅም በላይ ሆኗል የሚል ሪፖርት በሚደርሳቸው ጊዜ እነሱ የታጠቁትና የለበሱት እንደዚህም የያዙት ኃይል ለምሳሌ የአስለቃሽ ጭስ፣ ለምሳሌ የያዙት አድማ ብተና መሳሪያ ሄድሜንት የያዙት እንደዚሁም መከላከያ ያሉት መደበኛ ፖሊስ የለው መደበኛ ፖሊሱ ዲላና ሌላ ልብሱ ብቻ ነው፣ ሌላ ነገር የለው። እነሱ ግን ልብሳቸው ለምሳሌ ትጥቃቸው ሙሉ ነገር እዛው ከነሱ ጋር አንድ ላይ እዛው የተቀመጠ ካምፓቸው ከመደበኛው ፖሊስ የተለየ በአንድ ቦታ የተቀመጡ ችግር ከደረሰ በኋላ ከመደበኛው የፖሊስ አባል አቅም በላይ የሆነ ነገር ባጋጠማቸው ጊዜ ሪፖርት ሲደርሳቸው ቶሎ ብሎ እዛ ቦታ ገብተው ሲዱ ለመፍታት የሚመጡ ናቸው። በበቂ መልኩ በተለየ ሁኔታ ስልጠና የወሰኑ ማለት ምር ነው። በጣም አመሰግናለሁ ኮማንደር ፋሲካ ለሰጡን ማብራሪያ። እግዜር ስጥልን እግዚአብር ስ አመሰግናለሁ እ መልካም አመሰግናለሁ። ጽዮን ለዘገባው። ወደ ተከታዩ ቅንብር እንለፍ። ወደ ከፍተኛ የትምህርት ተቋማት የሚገቡ ተማሪዎች ወላጆቻቸው በየወረዳው እንዲፈርሙ መመሪያ መውጣቱ እያነጋገረ ይገኛል። በአንድ ወገን በተማሪዎች ስነልቦና ላይ ጫና ያሳድራል የሚሉ ተቺዎች አሉ። በሌላ ወገን ደግሞ ወላጆች የልጆቻቸውን ስኬት በቅርብ እንዲደግፉ ይረዳል የሚሉም አሉ። የሚፈረመው ስምምነት የመማር ማስተማር ሂደቱን ሰላማዊ ለማድረግ እንደሆነ የሳይንስና ከፍተኛ ትምህርት ሚኒስቴር ይናገራል። ሙክታር ጀማል ተጨማሪ አለው። ዘንድሮ ወደ ከፍተኛ የትምህርት ተቋማት የሚገቡ ተማሪዎችን በተመለከተ የተማሪዎቹ ወላጆች በያሉበት ወረዳ የሚፈርሙት ቅጽ በሳይንስና ከፍተኛ ትምህርት ሚኒስቴር በአስገዳጅነት መቅረቡ የተለያዩ ሀሳቦችን እያስነሳ ይገኛል። አንድ ተማሪ ወደ ተመደበበት የትምህርት ተቋም ከመሄዱ በፊት በሚገኝበት ወረዳ ትምህርት ጽሕፈት ቤት በወላጅ አስፈርሞ ወላጅ ኃላፊነት እንዲወስድ የሚደረግበት ቅጽ መሄድ እንዳለበት ነው መመሪያው የሚያስገድደው። ይህን ተከትሎ አሰራሩ የተማሪዎችን ጥያቄ ማፈንና ስነ ልቦናን የሚጎዳ ነው የሚሉት እንዳሉ ሁላ የጋራ ኃላፊነት ለመውሰድና ቤተሰብ በቅርብ ልጆቹን እንዲከታተል መንገድ ይከፍታል የሚሉ ሐሳብ ሰጪዎችም አሉ። አቶ አወል አብዱ ሸኩር በአዲስ አበባ ከተማ አንደኛና ሁለተኛ ደረጃ የተለያዩ ትምህርት ቤቶች በተለያዩ አመራርነት ደረጃ መስራታቸውን ይገልጻሉ። መሰል ስምምነቶችን ወላጆች መፈረም የተሻለ መማር ማስተማር ሂደቱን ያሳልጣል፣ ለልጆቹ ደህንነትና አላማ ስኬትን መሰረት ነው ይላሉ። እኔ እንደሚመስለኝ የቤተሰብን ተጠያቂ ለማድረግ አይመስለኝም። ቤተሰቡ ልጆቹን ጠዋትና ማታ ተከታትሎ ምን ላይ ናችሁ፣ ችግር ውስጥ አትግቡ፣ ትምህርታችሁን ተከታተሉ ብሎ የቤተሰብ ፎሎ አፕ ልጆቹ እንዳይለይ ነው እንጂ አላማው፣ ይሄ ልጅ እስካሁን ነጻ ልጅ ነው ትንሽ ልጅ ነው በ18 አመት ዩኒቨርሲቲ በአሁን የሚ እኛም ላለፉት ብዙ አመታት ቤተሰብንም ተማርንም አፈርንም የትምህርቱን ህግና ደንብ ለማስጠበቅ ስናደርግ የነበረው ነገር ነው። መንግስት ይህ ማሰቡ እኔ በጣም ጥሩ ይመስለኛል። ሌላኛው ከዚህ ሀሳብ በተጻራሪ የሚቆሙት ደግሞ ዶክተር ሮብሰን መርጎ የአርሲ ዩኒቨርሲቲ የሥነ ትምህርት መምህር ናቸው። ዶክተር ሮብሰን ከትምህርት ዓላማ ውጪ ለመበጥበጥ ዓላማ ይዘው የሚሄዱ ተማሪዎችን እውነት የሚያስታግስና ወደ መንገድ የሚያስገባ ቢሆንም ግን በአብዛኛዎቹ ተማሪዎች ላይ የመታፈንና ስነ ልቦና ጫና ያደርሳል ይላሉ። ሁሉም ተማሪ፣ ሁሉም ቤተሰብ መፈረም አለበት የሚለው አስተሳሰብ ግን ተገቢ አይመስለኝም። ምክንያቱም ከሰው ልጅ መፍት አኳያ ሲታይ አግባብነት የለውም ማለት ነው። ምክንያቱም ሰው ኢንዲቪጁዋል ራይት አለው፣ ኮሌክቲቭ ራይት አለው። ሰውም ማስገደድ ሁሉንም ተማሪ ሁሉንም ቤተሰብ ልክ ወተርሳይት በሆነ ፎርሙላ ማስፈረሙ ትንሽ ወደ አምባገነንነት ሚያቀና አሰራር ስለሚሆን አግባብነት ያለው አይመስለኝም። ለምሳሌ ቢጫ ካርድ ብታሳየውና ከዛ በኋላ የሚያሳየው እንቅስቃሴ እኮ በጣም በጥንቃቄ የተሞላ ነው ማለት ነው። እነዚህ ተማሪዎች በቃ ትንሽ ይመስለኛል ጫና ውስጥ ነው የሚገቡት። ይህም በተመለከተ ሳይንስና ከፍተኛ ትምህርት ሚኒስቴር ከፍተኛ አማካሪ የሆኑት ዶክተር ደለሳ ቡልቻን አናግርናቸዋል። ዶክተር ደለሳ ወላጆች እንዲፈርሙ የሚደረገው ስለ ገዛ ልጆቻቸው በቅርበት እንዲከታተሉና የጋራ ኃላፊነትም እንዲኖረው ተብሎ ነው ይላሉ። መሰል ኃላፊነቶች ደግሞ ለወላጆች ብቻ ሳይሆን ለሌሎች የተለያዩ አካላቶችም የሚሰጥ መሆኑን ነው። ለአሜሪካ ድምፅ የተናገሩት ካላግባብ አክት ከማድረግ እንዲመለስ ነው እንጂ ዋናው በትምህርቱ በስነም ልቦ ነው እድገት ጫና የሚያመጣበት ነገር አይደለም። በእርግጠኝነት ተማሪዎቻችን ከዚህ ደረጃ ላይ ያለፍናቸው ነባርም ስርዓት አለፋ ቤተሰብን እኛ ፎርም የምናስሞላው በፊትም ነበር ዩኒቨርሲቲ ውስጥ። ይሄንን ደግሞ ከፍ አድርገን ሁሉም ወረዳው እያወቀ የኔ ተማሪ ነው ፋሚሊ ደግሞ እንዲከታተል ያደረግንበት ስርዓት ነው እንጂ በእርግጠኝነት ይሄ ከፖለቲክሱ ጋር ከምኑ ጋር የሚገናኝ አይደለም ግን ዩኒቨርሲቲ ውስጥ አትሊስት ቤተሰብ ማወቅ አለበት ማገዝ አለበት። ጥሩ ስራ እንዲሰራ ለሀገራችን ደግሞ የተሻለ ዜጋ ለማውጣት እነሱም ደግሞ አመራርነትና ኃላፊነትን ለመውሰድ እንዲለምዱ ነው ያደረግ ነው ባይዞ ይሄ ቀጣይ ደግሞ የተሻለ ስርዓትን እያበችን እንሄዳለን በዚሁ መንገድ። ሌላኛው ዶክተር ሮብሰን የሚያነሱት ህገ መንግስታዊ መሰረት ነው። አንድ ሰው እድሜው ከአስራ ስምንት አመት በልጦ ሳለ ቢያለማም ቢያጠፋም ወላጅ ለምን ተጠያቂ ለመሆን እንዲፈረም ይደረጋል? ነው የሚሉት። በኛ ሀገር ሁኔታ አንድ ዜጋ አስራ ስምንት ዓመት ከሞላው ራሱን ይችላል የሚል ሀሳብ ነው ያለው። ራሱን ይችላል። ቤተሰብ የግድ የልጁን ኃላፊነት የመሸከም እዳ የለበትም። ይሄ አግባብነት የለውም። ዶክተር ደለሳ እንደገለጹት በወላጆች እየተፈረመ ወደ ከፍተኛ ትምህርት ተቋማት ተማሪዎች ይዘው እንዲሄዱ የሚደረገው ቅጽ ከሕጋዊ መሰረት አንጻር ሳይሆን አስተዳደራዊ ሂደት ነው ይሉታል። ይሄ ሌጋል ሳይሆን አድሚኒስትሬቲቭሊ አንድን ሰርቪስ ለማግኘት ሪኳይርመንት የሚጠበቅባቸው ነው። ፋሚሊ አስራ ስምንት በሞላው ልጅ ላይ አይጠየቅም፣ ግን ይሄ አድሚኒስትሬቲቭ ሰርቪስ ለመስጠት ዩኒቨርሲቲዎች ተማሪ ሊያሟላ ይገባል ብሎ ያሉት ነው እንጂ እነሱ የሚጠየቁበት አይደለም። ሁለተኛ አንድ ተማሪ አንድ ነገር ቢያጠፋ በዛም ሆነ በዚህ የሚጨነቅበትም አብሮ ስቃይ እያየ ያለው ማን ነው? ፋሚሊ ነው። በዛም ሆነ በዚህ አት ሊስት ይችኑኑ ነገር ፎርማሊ እንዲያግዟቸው አውቆ ከመጀመሪያው እንዲከታተሉ ነው እንጂ ሬስፖንስብሊቲ ሊወስዳል ለ ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን እናመሰግናለን። አድማጮች፣ አሁን የምሽቱ ፕሮግራማችን ተጠናቋል። ኢሬቻን ለምታከብሩ ሁሉ ከበጀሞታ ኡመታ በጋ አያና ኢሬቻ ጌሳን መልካም በዓል፣ የበዓል ሰሞን እንዲሆንላችሁ እንመኛለን። ከአሜሪካ ድምፅ ፕሮዲውሰሯ የከበደው ወየሳን ሸጋ ለኢሬቻ የተባለ ጣዕመ ዜማ ጋብዛለች። እስከ ትግርኛ ዝግጅታችን እየኮመኰማችሁ ቆዩ። በእኛ በኩል ጤና ይስጥልኝ። Nada beba ada Kenya Gabina orobia tolargina Ada Kenya Gabina Gabarreza malco Ada Kenya Gabina Corobonda walarga Ada Kenya Gabina Gabarreza tu luz Ada Kenya Gabina Robi roba quien tu ruh Ada Kenya Gabina y da catiga bate Ada Kenya Gabina Corobonda catate Ada Kenya Gabina no me sal I'm <suss> <suss>